voice of America። የዓለም ባንክ ለሰብአዊ መብቶች ጥበቃ ጉዳይ ቅድሚያ እንዲሰጥና ተጠያቂነትም እንዲኖረው ያሳሰቡ ኢትዮጵያውያንና ትውልደ ኢትዮጵያ የሆኑ እንዲሁም የሌሎችም ሀገሮች ሰልፈኞች ከትናንት በስቲያ ቅዳሜ ዋሽንግተን ዲሲ በሚገኘው የባንኩና የዓለም አቀፉ የገንዘብ ተቋም የአይኤምኤፍ ጠቅላይ መስሪያ ቤት ፊት ለፊት የተቃውሞ ጥሪ አሰምተዋል። በሰልፎቹ ላይ ተገኝቶ የነበረው ሶሎሞን አባተ ለዛሬ ተከታዩን ዘርዘር ያለ ዘገባ አሰናድቷል። የዓለም ባንክ ሕዝባችንን ማፈናቀል አቁሙ። ለሰብአዊ መብቶች መጣስ የገንዘብ ድጋፍ መስጠታችሁን አቁሙ። ሰብአዊ መብቶችን አክብሩ። የዓለም ባንክ የአምባገነኖች ባንክ። አፍሪካና ኢትዮጵያ ውስጥ በሚፈጠሩ የሰብአዊ መብቶች ጥሰቶች የዓለም ባንክም እኩል ተጠያቂ ነው የሚሉና ሌሎችም መፈክሮችን የሚያሰሙ በጽሑፍም የያዙ ሰልፈኞች ነበሩ። በዓለም ባንክ ደጅ ቅዳሜ የተሰለፉት ኢትዮጵያውያኑ ዘግየት ብለው የተቀላቀሉበት ስፋት ያለው የብዙ ሀገሮች ሰልፍ የተጀመረው ከረፋዱ አምስት ሰዓት ላይ ቢሆንም ኢትዮጵያውያኑና ትውልደ ኢትዮጵያ ሰልፈኞቹ የወጡት ከጠዋቱ ሶስት ሰዓት ጀምሮ ነበር። ተስፋ በቀለ እባላለሁ። እነዚህ አብረን የምንሰለፍ ጓደኞቼ ጋራ ነው እዚህ የመጣሁት። የብዙ ቡድኖች ቅንጅት ነው ማለት ይቻላል ማለት ነው። የፖለቲካ ድርጅቶች፣ የሰብአዊ መብት ታጋዮች፣ የግለሰቦች፣ የማህበራዊ ቡድኖች የእነዚህ ሁሉ አንድ ላይ ለኢትዮጵያ ጉዳይ የምንሰራ ነን። ከጥቂት ጊዜ በኋላ ከሌላ አገሮች የሚመጡ ደግሞ ይቀላቀሉናል። ለምንድን አሁን ወደዚህ የመጣችሁት? እዚህ የመጣ ነው የዓለም ባንክ ለኢትዮጵያ መንግስት ስለተባለው የወያኔ ድርጅት እንደገና ሌላ ገንዘብ ሊሰጥ ነው ብዙ ቢሊዮን ዶላር ሊሰጣቸው ነው ማለት ስለሰማን እያደረጋችሁ ያላችሁት የዘር ማጥፋትን እየደገፋችሁ ነው፣ ገበሬውን ከቦታው እያፈናቀላችሁ፣ ኬንያና ሱዳን ተሰዶ በነበረው ላይ እየጨመራችሁ ነው በሚል ተቃውሞ ነው የመጣ ነው ጥያቄያችንን በጽሁፍ ይዘና እናስገባለን። ምን ያህል ሰው ነው የምትጠብቁት? እንግዲህ ዛሬ ዝናብ ነው፣ ብዙም ሰው ደግሞ ይሰራል። ምን ያህል እንደሆነ ልነግር አልችልም፣ ግን ያለነው በቂ ነን። ድምጻችን በደንብ እየተሰማ ነው። በሰልፉ ላይ ከተገኙ መካከል አንድ ሌላ ተሰላፊ ማነጋገር። ያለው የዓለም ባንክን እየተቃወምን ያለነው ፋይናንስ የሚያደርግ በተለይ የአፍሪካን ሀገር ዲክተሪያልስ ሬጂም የሆኑትን ወልድ ባንክ ወይ ተባብረው እንደዚህ ፋይናንስ እንዳያደርጉና አብዛኛው ገንዘብ ወደ ነው የሚገባው በብዛት። እንደሚታወቅ በተለይ በእኛ ሀገር ኮዝ ብትወስደው በጋምቤላ በተለያየ አካባቢ ፎርስ ሊሰውን ዲስፕለስ እያደረጉ በዲቨሎፕመንት ስም ይሄንን ደግሞ ወልድ ባንክ ዴቨሎፕመንት እንዳለ በማሰብ ነው ይሄንን እርዳታ የሚያደርጉት እንደሚመስለኝ እና ይሄ ደግሞ ትክክል እንዳልሆነ ለማሳየት ነው ለመናገር ነው። ለወርልድ ባንክ የመጣ ነው። እናንተ እየጠየቃችሁ ያላችሁት ቁጥጥር እንዲደረግ ነው ወይስ እርዳታ እንዳይሰጥ ነው? እርዳታው ትክክለኛ ለትክክለኛው ለሚገባው ለህዝቡ ድረስ ነው በትክክል ወርልድ ባንክ የሚቆጣጠረውና ትክክለኛው የሚረዳው ህዝብ ድሃው ህዝብ ጋር የሚደርስ ከሆነ እኛ ምንም የምንቃወመው ነገር የለንም። ኦፍኮርስ ዝ ስቲል አሁንም ቢሆን ለእኛው ለህዝባችን ስለሆነ ለህዝቡ ትክክለኛ የሚረዳ ከሆነ ምንም አይነት ተቃውሞ የለንም። ተቃውሟችን ገንዘቡ በትክክል ለሚገባው ሰው አይደርስም ነው። በዚህ የዓለም ባንክና የዓለም አቀፉ የገንዘብ ድርጅት አኤምኤፍ ዓመታዊ ስብሰባ ላይ ለመካፈል ከተገኙ መካከል አንዳንዶቹን አነጋግሬ ነበር። ኢየም ፍሮም አፍሪካ ስፔሻሊ ፍሮም ካሜሩን። ከካሜሩን የመጡት ተሳታፊ ለስድስት ቀናት በተካሄደው በዚህ ስብሰባ ላይ ያደረጉትን ነግረውኛል። ወዲህ ስብሰባ የመጣሁት በተለያዩ ጉዳዮች ላይ ልምድ ለመለዋወጥ ነው። አሁን ከመጣን ወዲህ በዓለም ዙሪያ ያለውን ሀብት እንዴት መከፋፈል እንደሚቻል ሀሳቦችን ተጋርተናል። በዓለም እኩልነት ወይም መመጣጠን እንደሌለ በብዛት እያየን ነው። በአንዳንድ አካባቢዎችም ድህነትን እንዴት መቀነስ እንደሚቻል ተመልክተናል። በዓለም ባንክ ላይ እየተነሱ ያሉ ቅሬታዎችና ተቃውሞዎችን እንዴት እንደሚመለከቷቸው ካሜሩናዊውን ተሳታፊ ጠይቂያቸው ነበር። እኔ እዚህ ያለሁት ለፖለቲካ ጉዳዮች ሳይሆን ለቴክኒክ ጉዳዮች ነው። እኔ በአገሬ የምጣኔ ሀብት ባለሙያ ነኝ። እዚህ መጥቼ የምሠራው የምጣኔ ሀብት የቴክኒክ ጉዳይ ነው። ስለ ፖለቲካ አልጨነቅም። ለመሆኑ እኒህ አፍሪካዊ የመጣኔ ሀብት ጠቢብ አፍሪካና ሌሎችም ድሃ ሕዝቦች ከዓለም ባንክ የሚያገኙት ጥቅም አለው ብለው ያምኑ ይሆን? አይ ቲንክ አፍሪካን ካውንትሪስ ካን ቤኔፊት ፍሮም ፓርትነርሺፕ ወርልድ ባንክ ቢኮዝ የአፍሪቃ ሀገሮች ከዓለም ባንክ ጋር በመጎዳኘት ይጠቀማሉ ብዬ አስባለሁ። ምክንያቱም እኔ ከዚህ ድርጅት ጋር ለብዙ ዓመታት እሰራለሁ። ባገኟቸው ቁጥር ግን አንድ ነገር እማራለሁ። ከስብሰባው ተሳታፊዎች መካከል ሁማን ራይትስ ዋች የሚባለው የሰብአዊ መብቶች ተሟጋች ድርጅት ከፍተኛ ተመራማሪና የድርጅቱ የዓለም አቀፍ የገንዘብ ተቋማት ጉዳዮች ተሟጋች ጀሲካ ኤቫንስን በጥድፊያቸው መካከል አግኝች የጠየኳቸው የዓለም ባንክ ሰውና የተፈጥሮ አካባቢን ደህንነት አስጠብቅበታለሁ ያለባቸውን ፖሊሲዎች በንድፍ መልክ ማቅረቡን ነገሩኝ። ረቂቁ ግን በሚያሳዝን ሁኔታ የታሰበለትን ሐሳብ ሳይመት አቀረ አሉኝ። የዓለም ባንክ ገንዘብ ከሚያፈስባቸው ፕሮጀክቶች ጋር በተያያዘ ዓለም አቀፍ የሰብአዊ መብቶችን ለማስጠበቅ ጨርሶ የተሳነው ሆነ። ለመሆኑ ጄሲካ በዚህ ሁኔታ የአፍሪካና የዓለም ድሃ ሕዝቦች ከዓለም ባንክ ይጠቀማሉ ብለው ያስባሉ? አዎ አስባለሁ። የዓለም ባንክ ለትምህርት፣ ለጤና አገልግሎቶች መዳረስ ጥሩ ስራዎችን ያከናወንባቸውን ምሳሌዎች መጥቀስ ይቻላል። የሚያሳዝነው ግን ብዙ ጊዜ ሳይፈለግም ቢሆን በባንኩ ፕሮጀክቶች ምክንያት ለሚደርሱ የሰብአዊ መብቶች ጥሰቶች ትኩረት ሳይሰጥ ይቀራል። ሂማን ራይትስ ዋች ማየት የሚፈልገው የዓለም ባንክ ፕሮጀክቶቹ ሊያዳርሱ የሚችሏቸውን የሰብአዊ መብቶችን መረገጥ ማስተዋሉን ነው። ደግሞም ጉዳት እንዳያስከትሉ ሰዎች እንዲጠቀሙባቸው ማድረጋቸውን ማረጋገጥ እንዲችል ነው። የዓለም የዓለም ባንክ ለዘንድሮ የጋራ ስብሰባው ከጋበዛቸው መካከል ከሰባ በላይ ሀገሮች ውስጥ የሚንቀሳቀሱ የሰብአዊ መብቶች ተሟጋቾችና ሲቪክ ማኅበራት ተጠሪዎች መገኘታቸውን የጠቀሱት አቶ ኦባንግ ሜቶ በዓለም ባንክ ፊት ለፊት ባለው አደባባይ ላይ ለተሰበሰቡት የብዙ ሀገሮች ተቃዋሚዎች ተናግረዋል። እኛ የጠየቅናቸው ምክክር እንዲኖር ሟልን ዋይ ፍሰትን የምንቃወም አለመሆናችንን ልንነግራቸው ነው። እኛ የምንፈልገው ግን ከሟልን ዋይ ህዝብ አትራፊ እንጂ ተጎጂ እንዳይሆን ነው። ላለፉት ጥቂት ዓመታት በየዓመቱ በዓለም ዙሪያ አስራ አምስት ሚሊዮን ሰው በልማት ስም እየተፈናቀለ ነው። አንዳንዶቹም የዓለም ባንክ በገንዘብ የሚደግፋቸው ፕሮጀዎች ናቸው። እኛ እየነገርናቸው ያለነው ይህንኑ ነው። የዓለም ባንክ ሰውን እንዲያስቀድም ማስገደድ ነው ያዝ ነው። አቶ ኦባንግ ሜቶን ስለ አጠቃላዩ የዓለም ባንክና የሲቪክና ሰብአዊ መብቶች ስብሰባ እንዲሁም ስለ ተቃውሟቸው፣ አነጋግሬያቸዋለሁ። ኦባንግ ሜቶ ይባላሉ ነው። አቶ ኦባንግ ዛሬ በወለድ ባንክ ስብሰባ ላይ ተገኝተው ነበረ ው በምን አቅም ወይም ምን ሆነው ነው የተገኘው? አው ሰብሰባው ያው እንደምታይ የዓለም ባንክ በዓመት አንዋል ሰብሰባ አላችሁ እና የአንዋል ሰብሰባ ከተጀመረ ዛሬ ወል ስድስተኛ ቀኑ ነው። እና ሰብአዊ መብት ግሮቹ ከሁለት መቶ በላይ ሰብአዊ መብቶች ኦርጋናይዜሽን እዚህ ጋር ተገኝተው ነበር። እና ከዓለም ባንክ ዋና ፖሊሲ ሜከር ዛሬ ሰብሰባ ነበር የሰብአዊ መብት ና የዓለም ባንክ ሰብአዊ መብት ግሮፖች ና የወል ባንክ መሪዎች ማለት ነው። እናንተ እንዴት ተገኛችሁ እዚህ ስብሰባ ላይ ከተለያዩ? ነው እኛ ከሌሎቹን ሰብአዊ መብቶችን ና የኛ ኢትዮጵያን ብቻ ሳይሆን ከወል እንዳልኩት ከዛ ጋር የነበረን ወደ ሰባ ስምንት አገሮች ናቸው የመጡ ሰዎች እና ከዛ ጋር ኢትዮጵያ አንዱ ነው። ወልድ ባንክ ጋብዟቹ? አዎ አዎ አዎ። ወልድ ባንክ ያው እንዳልኩት ወንግ ባንክ አይዲያ አላቸው። አይዲያቹ ምንድነው? ያዲስ አላማ አላቸው። አላማቹ ምንድነው? የወልድ ባንክ አሰራር ለመለወጥ ይፈልጋሉ እና ይሄ ለመለወጥ ደግሞ ያለን ሰብአዊ መብት ግሩፖች ኮንሰልቲንግ መነጋገር አለብን ከነሱ እና እንዳልኩት ከሁለት ቀን በፊት ንግግር ሰጣው ዛጋ ወልድ ባንክ ውስጥ ማለት ነውና ያንዳንዱ ከዚህ ጋር የመጡ ሰዎቹ 78 አገሮች በላይ ያንዳንዱ ሰዎቹ ንግግር ኦፖርቹኒቲ ሰጥተዋል፣ እና ንግግር ሰጥተን እና አለም ባንክ የምንፈልገው ምንድን ነው፣ አሁን የአስራሩን ለመለወጥ ይቀዳልን እያሉ ነው። እና ያ ይቀዱ ደግሞ ፊድባክ ሰባዊ መብት ሰዎች መጠየቅ ፈልገው እና ለዚህ ነው እዚህ ሁላችን የመጣን ከተለያዩ ከባንግላዴሽን፣ ከኢጅፕትን፣ ከኢትዮጵያን ከተለያዩ አገሮች የመጡ ሰዎች ኤቢን ከካምቦዲያ እና በብዙ ከብዙ አገር የመጡ ሰዎች እሱ ነው። እና አለም ባንክ ነው ኢንቪቴሽን እየላኩ ነው። በዚህ ላይ የሚነሱ ጥያቄዎች ሰባዊ መብቶችን ጠብቁ የ ተፈጥሮ አካባቢን ጠብቆ የመሳሰሉ ጥያቄዎች እየተነሱ ነው። ከትርፍ በፊት ሰውን አስቀድሙ። እንደዚህ አይነት ጥያቄዎች እየተነሱ ነው። የዓለም ባንክ ለሰዎች ብልጽግና ለሰዎችን ከድህነት ለማውጣት እንደሚሰራ ነው የሚናገረው። ምንድን ነው በእናንተ ጥያቄና በወለድ ባንክ ወይም በአለም ባንክ መካከል ያለው መሰረታዊ ልዩነት? ያው መሰረታዊ ልዩነት አለም ባንክ መነጋገሩ እኮ በቃ በንግግ ንግግር ይነጋገራሉ፣ ግን በአቃል በተግባር አልተሰራም። እና እስከዛሬ የዓለም ባንክ በቃ እነሱ ምን ሰብአዊ መብት እንጠብቃለን ተግባሮ አካባቢ እንጠበቃለን እና ግን በትክክል እነሱ መናጋገሩ በቃ ይሄ ነው በተግባር አይደለም። እና አሁንም እኛ ምን ምን በተግባር መሆን አለበት። እና ያው አለም ባንክ ራሱ ይሄ ነገር ሰው መብት እያስፈልጋል። አሁን ለምሳሌ አለም ባንክ የግል ኦርጋናይዜሽን የግል ኩባንያ አይደለም እና የሰዎች የአለም ባንክ ነውና በግዴታ ይሄ ነገር ለማስተካከል አለበት ብለናል። ከዚህ እንደዚህ የመሰለ ፕሬሸር ከሰው መብት በፊት ሰባዊ መብት ግሩፖች አልነበረም። እና አይ ቲንክ ይሄ የመጀመሪያ ጊዜ ነው እና እነሱ ራሳቸው ምንድን ነው እንችላለን እና እዛ ነው እናንተም የአስራራችሁ አሁን ወይ እና እንችላለን

ስብሰባ ቆማዋል ማለት ነው። የአለም መሪዎች ዛጋኝ ነበሩ በ በሙሉ ስብሰባ ቆምጠዋል እና እነሱ ምንድነው ምናልባት በሁለተኛ ጊዜ ሌላሌላ ስብሰባ እንቃየዳለን ሌላ ቅድ እንዲዛለን እና ስብሰባ እንቃየዳለን። አ ስብሰባው ተበተነ ማለት ነው በቃ እንዳለ እዛ ጋር ያለው በሙሉ ወልመስከሰባ ስምንት መጡ ሰዎች በሙሉ ወጡ። አቶ ኦባንክ፣ ለመሆኑ እናንተ የአለም ባንክ መውሰድ ያለበት እርምጃ ምንድን ነው ብላችሁ ነው የምታቀርቡት? የሰብአዊ መብቶችን ለመጠበቅ ምንድን ነው ማድረግ ያለበት? ወርልድ ባንክ ያለም ባንክ ትላላችሁ ያ እኛ የሚለው ምንድን ነው? ያ ዓለም ባንክ አሁን ለምሳሌ እያንዳንዱ ያውን ሌሎቹን ኮራፕት የሆነ ሀገሮች አላቸው እና ዓለም ባንክ ደግሞ ያው ገንዘብ ይሰጣል። አሁን አንተ ታውቃለህ በዓለም ቤንክ የራሳቸው ኢንቨስቲጌሽን የተደረገ ነው። ስለ ጋምቤላ ከጋምቤላ የተፈነቀሉ ሰዎች ነበሩ። እነኚህ ሰዎች የተፈነቀሉ ሰዎች ከምሬታቸው የተፈነቀሉ በዓለም ቤንክ ገንዘብ ነው። እነ ዓለም ቤንክ ራሳቸው የራሳቸው ኢንቨስቲጌሽን ያደረጉ ነው። የአሁኑ ወር መጨረሻ ውጤታማ ሪፖርት ይወጣል። ምን ውስጥ እዛ ጋር ውስጥ ምን እንዳለ አናውቅም፣ ግን ለእነሱ ምን የጠየቀው ነገር ምንድን ነው ሰዎች ዓለም ቤንክ የዓለም ቤንክ ሰው መቀደም አለበት። ሰው መብት መቀበር አለበት። አሁን እንደ ኢትዮጵያ ሰዎች ከምሬታቸው መፈንቀል የለበትም። ጋዜጠኞች ማስር የለበትም የአለም ባንክ ገንዘብ የምትሰጡ ከሆነ በግዴታ የሰብዓዊ መብት መጠበቅ አለበት ማለት ምን ጠየቀ? እናንተ በመሰረቱ የዓለም ባንክ ለነዚህ መንግስታት የሚሰጣውን እርዳታ ድጋፍ ትቃወማላችሁ? እንደ ሲቪል ሶሳይቲ አንቃወም፣ ግን ጥሩ መንግስት ሰው ሰው መብት የሚቀበር መንግስት መሆን አለበት፣ ካልሆነ ግን እንቃወማለን ማለት ነው። የዓለም ባንክና የዓለም አቀፉ የገንዘብ ድርጅት IMF የ2014 ዓ.ም ዓመታዊ የጋራ ስብሰባ የተካሄደው ባለፈው ሳምንት ሙሉን ሳምንት ነበር። ተቃዋሚዎቹ በባንኩ ስም ላይ ከባንኩ በፊት ያለው ዓለም ነው። በዓለም ውስጥ ያሉት ደግሞ ሰዎች ናቸው። ከትርፍ ሰብዓዊ መብቶች ይቅደሙ፣ ከትርፍ የአካባቢ ጥበቃ ይቅደም ሲሉ ነው ተቃውሞና ጥሪያቸውን ሲያሰሙ የነበረው። ለአሜሪካ ድምፅ ሰሎሞን አባተ ነኝ፣ ዋሽንግተን